የኢትዮጵያ ነጻ ፕሬስ ጅማሮ የዛሬ ይዞታና መጪ ሁኔታ በተከታታይ ውይይቶች የምንዳስሳቸው ጭብጦች ናቸው። ለመሆኑ የኢትዮጵያ ሕገ መንግሥት ስለ ጋዜጠኝነት ምን ይላል? የጸረ ሽብር ሕጉ አንደምታስ በስፋት ከምንመለከታቸው ዝርዝሮች ውስጥ ናቸው። ሕገ መንግሥቱንና የወንጀለኛ መቅጫውን ሕግ ጨምሮ የመገናኛ ብዙሀንን የሚመለከቱ ሕጎች ምንነትና አንድምታ ለመመርመርና እንዲሁም በርዕሰ ጉዳዩ ዙሪያ መሰረታዊ ግንዛቤ ለማስጨበጥ ታልሞ ለተሰናዳው ለዚህ ዝግጅት ሙያዊ ትንታኔ የሚሰጡ የህግ አዋቂ ጋብዘናል። እንግዳችን አቶ ሙልጌታ አረጋዊ እስከ ቅርብ ጊዜ ድረስ በአዲስ አበባ ዩኒቨርሲቲ የህግ ትምህርት ቤት የሕገ መንግሥትና የመገናኛ ብዙሀን ሕግ እያስተማሩም ናቸው። አሁን በቀጥታ ወደ ቃለ ምልልሱ ውሰዳችሁ አቶ ሙልጌታ፣ የመገናኛ ብዙሀንን የሚመለከቱ ዋና ዋና ህጎች ምንነት፣ መሰረታዊ አላማና ጠቀሜታ በመርመር ብንጀምር የመገናኛ ብዙሀን ስራና ውጤት ከአንድ በላይ ተዋናይ ያለበት መስክ እንደመሆኑ እነኚህ ህጎች የሚቀረጹበት አላማ ምንድን ነው? በዋናነትስ የማንን መብት ለማስከበር ነው የሚደነገጉት ወይም የሚቀረጹት? በታሪክ የፕሬስ ነጻነት ተብሎ መነገር ሲጀምር ነጻነት ከማን ነው ብለን ስንጠይቅ ከመንግስት ነበር። ምክንያቱም ቀድሚያ ሳንሱር የሚባል ነገር ነበረ። ያኔ የመጀመሪያ ትግሉ ፕሬስ ነጻ ለመውጣት ጸረ ሳንሱር ትግል ነበረ የነበረው። ከዛ የወሰደው ይመስለኛል ስሙ ፍሪ ፕሬስ ሲባል ከሳንሱር ነጻ ያወጣ ፕሬስ ነው ማለት ነው። የመንግስት ወይም የሌላ ስልጣን ያለው አካል ተጽዕኖ የማይደረግበት ነጻ መረጃ ከአንድ ወደ ሌላው በቀላሉ መሸጋገር የሚያስችል ሁኔታ ለመፍጠር ማለት ነው ማለት ነው። እያደገ መጥተው ግን በአሁኑ ዘመን ተጨማሪ ነገሮች ተጨምረውበታል። ነጻነት ስትል ከመንግስት ብቻ ሳይሆን ከቢዝነስም ሊሆን ይችላል ሚዲያው ላይ ተጽዕኖ ማድረግ ከሚችሉ ከገንዘብ ጋር የተያያዘ እንቅስቃሴ የሚያደረጉ ሰዎች። ሌላው ከጋዜጠኛው ራሱ ሚዲያው ቻለ መጠን ከባያዝና ከጋዜጠኛ የግል ጥቅም ወይም ከጋዜጠኛ የሆነ አመለካከት እና ይሄ ሁሉ ነው እንግዲህ የሚያካትተው ነጻነት ስንል። አቶ ሙሉጌታ እነኝህን የህግ አወጣጥ ደንቦች ከመሰረታዊው የሰው ልጅ የመናገር ወይም ሀሳብን የመግለጽ መብቶች ጋር እናያይዘው ምናልባት መሰረታቸው ወደ ቀደመው ሁኔታ የሚወስደን ከሆነ የሰው ልጆች መሰረታዊ መብትና የዓለም አቀፍ የሰብአዊ መብቶች ድንጋጌ አካል መሆኑን የሚያረጋግጠው የገነነ ስም ያለው አንቀጽ አስራ ዘጠኝ ሁሉም ሀሳቡ የመግለጽ ችሎታውን ያለ ሌላ ጣልቃ ገብነት መግለጽ እንዲችል፣ ሌሎች ከበሬታ እንዲሰጡት የሚጠይቅ ደንብ አለው። ይህ ከመንግስታት ፍላጎት ጋራ መንግስታት የመገናኛ ብዙሀን ላይ ከሚያደርጉት ቁጥጥር ጋራ በአጠቃላይ እንዴት ነው የሚጣጣመው? አዎ እንግዲህ ምንድ ነው መብት ሲባል የመብት ባለቤት ህዝብ ነው። ዲሞክራሲያዊ ስርአት አላቸው የሚባሉ ሀገሮች ያለው እውነታ ካየን ማለት ነው፣ ሁሉም መብት የህዝብ ነው። ከዛ በኋላ ና ህዝቡ እንደ ማህበረሰብ በሰላም መኖር እንዲችል ከመብቱ የሆነ ሸርፎ ወይም ቆርሶ መንግስት ለተባለ ኢንስቲቱሽን ይሰጥና ያ መንግስት የተባለው ተቋም ደግሞ በተራው ስርአትና ህግ ይፈጥርና ሰላማዊ ህይወቱን ተግባራዊ ያደርጋል ማለት ነው። ከመብት ተቆርጦ ለመንግስት ሲሰጥ መንግስት ስልጣን ጉልበት ይኖረዋል ያ ጉልበት ምንድን ነው መንግስት እንደ መሳሪያ ተጠቅሞ ህዝቡ ሰላማዊ ህይወት እንዲኖር የሚያስፈልገውን ሁኔታ ለመፍጠር የሚያስችለው ነው አሁን ሁሌ በስልጣንና በመብት መካከል ግጭት የሚኖረው ለዚህ ነው መንግስት በተፈጥሮ ሁሌ ስልጣን ይፈልጋል ተጨማሪ ስልጣን ግለሰቡ ደግሞ በተፈጥሮው ሁሌ ተጨማሪ መብት ይፈልጋል እና በእነዚህ መካከል ያለው ሚዛኑን የመጠበቅ ጉዳይ ነው። ስለዚህ መንግስት ይበልጥ ጉልበትና ስልጠን እንዲኖረው በፈለገ ቁጥር የግለሰቡን መብት መጋፋቱ አይቀርም። ግለሰቡ ደግሞ በተርታው ይበልጥ ንጻት ሲፈልግ ያው መንግስትን መጫ ነው አይቀርም ማለት ነው። ስለዚህ መንግስትን የፈጠረ ህዝብ ስለሆነ ህዝብ ሁሌ መንግስትን መቆጣጠር ይፈልጋል። ደግሞ እንደዛ ነው ፍልስፍናው መንግስት የህዝብ ተገዥ ስለሆነ የህዝቡን ነጻነት የማራመድ ስራ ነው እንጂ ሊኖረው የሚገባ የህዝብን ነጻነት የማፈን የመውሰድ የመቀነስ ስራ የለበትም። ግን በተፈጥሮ መንግስት የህዝቦችን ነጻነት የሚያራምድ ተቋም አይደለም። ዝንባሌው መብትን መቀነስ ስለሆነ በህዝቡና በመንግስት መካከል ያለው ውጥረት ነው እንግዲህ የፕሬስ ነጻነት የምል ነው። ለምንድን ነው የፕሬስ ነጻነት በጣም ጠቃሚ የሚባ ልክ እንዳልከው ቅድም ሰዎች ሀሳባቸው የሚገልጹበት ጭንቅላት አለን። ይሄ በተፈጥሮ የተሰጠን ነገር እኔ ከንተ ጋር እንድግባባበት ከንተ ጋር አብሬ የሆነ ጥቅም ያለው ስራ እንድሰራበት እገለገልበታለሁ። ሰው የሚያደርገኝ ማሰቤና መናገር መቻሌ እሱም መሰረት መንቀሳቀስ እና ህይወትን እኔ ከፈለግኩት መንገድ የመምራት ችሎታ ነው። እንግዲህ ሰው ያደርገኝ ያ ከንግግርና ከሀሳብ ውጭ የሚቻል ወይም የሚታሰብ ነገር አይደለም። በዚህ ምክንያት የሚዲያ ነጻነት ወይም የፕሬስ ነጻነት አክቹዋሊ የሌሎቹ ነጻነቶች መሰረት ተደርጎ ነው የሚወሰደው። ሰው የማሰብ ነጻነት ከሌለው ሌላ ነጻነት የመኖር ነጻነት ራሱ ሊያስበው አይችልም። እንደ ሰው ሆኖ እና እንደ ሰው ሆነን እንድንኖር የሚዲያ ወይም የፕሬስ ነጻነት ሊኖረን ይገባል ማለት ነው። ይህን ያህል በጣም ጠቃሚ ነው ነጻነቱ አቶ ሙልጌታ ይህን የመገናኛ ብዙሀን ነጻነት ቀደም ብለው ካስቀመጡት መንግስት ህጎችን ከሚደነግግበትና ተግባራዊ ከሚሆኑበት ጋር የሚኖረውን ግጭት በቀጥታ ከጋዜጠኞች ስራ ጋር እስኪያያይዘን ቀረብ አድርገን እንመልከት። የጋዜጠኛና የመንግስት ግንኙነት አንዳንዴ ተቃርኖ ያለው ወይም በተጻራሪ አቅጣጫ የሚተያይ እንደመሆኑ ስልጣን ላይ ያሉ ኃላፊዎችን ተጠያቂ ማድረግ መገናኛ ብዙሃን ቀዳሚ ስራቸው ተደርጎ ይወሰዳል። በሌላ በኩል ደግሞ በአንጻሩ የሚሰሩት ስራ ስልጣን ላይ ላሉ አካላት አመቺ ሁኔታ የማይፈጥር ይሆናል። ይህ በተጻራሪ ያለ ግንኙነት ቁጥጥሩን አዳጋች አያደርገውም ወይ? አዎ፣ ሊያደርገው ይችላል። እንግዲህ እሱ ነው አየህ፣ ሰው በማህበር መኖር ከጀመረበት ጊዜ ጀምሮ፣ ማለት መንግስት የሚባል ነገር ከተፈጠረበት ሰዓት ጀምሮ ያለ ውጥረት ነው ይሄ። ጋዜጠኞች ኢንፎርሜሽን ያለ ገደብ ለማስተላለፍ ይፈልጋሉ። መንግስት ደግሞ ኢንፎርሜሽን ያለ ገደብ ከተላለፈ ችግር ሊፈጠር ይችላል ሰላማዊ የሆነ ማህበራዊ ህይወትን ሊያናጋ ይችል ይሆናል የሚል ሀሳብ ወይም ከንሰርን አለው። ስለዚህ በአንድ በኩል ሙሉ የሆነ ነጻነት ያቶ ነጻነት ወይም መብት የህዝብ ነው እና በሌላ በኩል ደግሞ ሙሉ ነጻነት ወይም ገደብ የሌለው መብት ሲኖር መሀል ላይ ህዝቡ የሚፈልገው ሰላምም ሊያገኝ ይችላል እና ትንሽ ቢገደብ ጥሩ ይሆናል የሚል በመንግስት በኩል የሚቀርብ ክርክር አለ። ስለዚህ እነዚህን በተቻለ መጠን መዝኖ ህብረተሰቡ የሚፈልገውን ነገር አግኝቶ ህብረተሰቡ የስልጣን ባለቤት ሆኖ መንግስት ታዛዥ ሆኖ ሁለቱም ስራቸውን እየሰሩ መቀጠል የሚችሉበት ሚዛን ለመጠበቅ ነው እንግዲህ ጥረት የሚደረገው። በዚህ ሰዓት ነው ኮንፍሊክቱ የሚመጣው። ኮንፍሊክቱም መጥፋት የሚችልም አይመስለኝም። ማህበረሰብ እስካለ ድረስ እነዚህ ነገሮች የኮንፍሊክቱ ይቀጥላል። ግን ማድረግ የምንችለው እኛ ምንድነው፣ ሚዛኑ ስቶ ወደሚጎዳ ነገር እንዳይቀየር ነው። አቶ ሙልጌታ የመገናኛ ብዙኃን ህግና አሰራሩን መሰረታዊውን ጭብጦች ለአድማጮቻችን በቀላሉ ማገናዘብ እንዲችሉ ነው በመንደርደሪያነት እነኝን ጥያቄዎች ያስቀደምነው። ወደ ኢትዮጵያ ሁኔታ እንምጣ። በሌሎች ዲሞክራሲያዊ ስርዓትን በሚከተሉ አገሮች እንደሚደረገው ጋዜጠኝነትና የመገናኛ ብዙኃን ለህዝብ አገልግሎት የመንግስት አካላትን ተጠያቂ እስከ ማድረግ ድረስ እንዲሰሩ ይጠበቃል። በሌላ በኩል ደግሞ እነሱ የሚከተሉት ህግ ይደነገጋል። ባለፉት ሀያ አመታት ውስጥ ግል ፕሬስ መውጣት ከጀመሩ ወዲህ የፕሬስ ህግ በሚል በልማድ በሚጠራው አነጋገር የተለያዩ የፕሬስ ህጎች ሙከራ ተደርገዋል። እስኪ ቀዳሚውንና በሺ ዘጠኝ መቶ ሰማኒያ አራት ብዙዎች ገዳቢነት አለው ስራችንን አያሰራንም ሲሉ የተሟገቱበትን ህግ እንመልከት። ብዙ ዝርዝሮች፣ ብዙ አንቀጾች ያሉት ነው። በመሰረታዊነት በዚህ ህግ ምን ተፈጻሚ እንዲደረግ ይጠበቅ ነበራ? መጀመሪያ ኢህአዴጎች ስልጣን ላይ ሲመጡ የሽግግር መንግስቱ ሲፈጠር የወጣ ቻርተር ነበረ። ያ ቻርተር በጣም ኢንትረስቲንግ የሚያደርገው የመናገር ነጻነት ወይም የሚዲያ ነጻነት ወይም የፕሬስ ነጻነት እያለ ገደብ ነበር ያስቀመጠው ገደብ አልነበረውም። እና ልክ እንደ አሜሪካ ኮንስቲሽን እንደማለት ነው። ምንም አይነት ገደብ አይኖረውም ብሎ ነበር ያስቀመጠው ይሄ ቻርተሩ ነው። ግን ቻርተሩን ተከትሎ የወጣው የሰማንያ አራቱ ቅድም ያልነው የፕሬስ ህግ ግን ገደብ አስቀምጠዋል። እና ለምን ቻርተሩ ገደብ የለውም? ይሄኛው ለምን ገደብ ፈጠረ? የሚለው ያው ፖለቲካል ማብራሪያ ነው ሊኖሩ የሚችለው እሱን። እንትሆና የዘጠና ሁለቱ የፕሬስ ህግ ገደቦች ነበሩት። ገደቦቹ ምንድን ናቸው? ሚዲያው አንድ ብሄር ከሌላ ብሄር ወይም አንድ ህዝብ ከሌላ ህዝብ ወይም አንድ የሃይማኖት ተከታይ ከሌላ የሃይማኖት ተከታይ ጋር ግጭት ወይም ብጥብጥ ውስጥ መጨመር የሚችሉ ነገሮችን ማስተናገድ አይችልም በሚል ብንጠቀልለው። ከዚሁ በተጨማሪ ጋዜጠኞች ጋዜጣ ላይ በጻፉት ጽሁፍ እስር ቤት ይሄዱ የነበረበት ሰዓት ነው ጽሁፉ ጋዜጣ ላይ ቢወጣም እስር ቤት ገብተው ጉዳያቸው የሚጠራበት ሁኔታ ነበረ እሱም ነው እንግዲህ የቀየረው የሁለት ሺ ስምንት ወይም ኋላ ያወጣው አሁን ስራ ላይ ያለው ህግ በኢትዮጵያ አቆጣጠር በሁለት ሺህ አንድ አካባቢ ማለት ነው ሁለት ሺ አንድ አዎ በትክክል እና እሱ የተሻለ ነው የሚሉ ሰዎች አሉ ከመጀመሪያው የፕሬስ ህግ አይ የባሰ ነው ብለው የሚያስቡም አሉ እንግዲህ እሱ እንደየሰው አመለካከት ነው ግን በአንድ በኩል የእኛው አዲሱ ህግ ምን ይላል? ሰዎች ጋዜጣ ላይ በሚጽፉት ወይም ከጋዜጣ ስራ ጋር በተያያዘ በሚያሳትፉት ስራ ጉዳያቸው እስኪጠራ ድረስ እስር ቤት የሚቆዩበት ጊዜ ያስቀራ ይመስለኛል። በሌላ በኩል ግን ፕሬስ ጋር በተያያዘ ስራ የሚሰሩ ህግን የመጣስ አዝማሚያዎች በከባድ ወንጀል ህግ ጋር በማያያዝ ቅጣቱን ከፍ ያደረገበት በተለይም ስም ከማጥፋት ጋር እውነት እንኳን መከላከያ ወዳልሆነበት የተሸጋገረበት ሁኔታ ውስጥ ነው ሀገሪቱን የጨመራት ብለው የሚከራከሩም አሉ። ይሄ የሁለተኛው ህግ የወጣው የብዙሀን የማስ ሚዲያ ህግ የምንለው ህገ መንግስቱን ተከትሎ ነው። አሁን ህገ መንግስቱ ምን ይላል? ቅድመ ምርመራ የለም ሳንሱር የለም ማለት ነው። ስለዚህ ማንም ሰው የፈለገውን ነገር መጻፍ ሀሳውን መግለጽ ይችላል ይልና ግን ገደቦች ያስቀምጣል። ገደቦቹ የወጣቶቹ ደህንነት፣ የሰው ክብርና መልካም ስም ጦርነት ቅስቀሳ አይቻልም እና ሰብአዊ ክብርን መንካት አይቻልም የሚሉ ገደቦች አሉ። ከእነዚህ ገደቦች ውጪ ፕሬሱ በነጻነት መስራት ይችላል ይላል ኮንስቲቱሽኑ እና ህገ መንግስት ስለምንድን ነው እንደዚህ ያለው? ቅድም ካል ነው ነው መሰረታዊ መብት አዎ፣ ከዛ የተነሳ ነው። እና ፕሬሱ ነጻ ሲሆን አንድ ሰዎች ለእውነት እውነት ለማግኘት የሚያደርጉት ጥረትን ያግዛል ሰዎች እንደሰው ሀሳባቸውንና ህይወታቸውን ለመግለጽ የሚያደርጉትን ጥረት ያግዛል። ሰዎች ራሳቸው የፈጠሩትን መንግስት እንዲቆጣጠሩ ያስችላቸዋል። መንግስት እንዳፈለገው እንዳይሆን ይረዳል። ሌላው ደግሞ ሰዎች ራስን መግዛት ነው አደለ? ዴሞክራሲ። ስለዚህ በዚህ በሰልፍ ጋቨርንመንት ወይም ራስን በማስተዳደር ስርአት ውስጥ ከፍተኛ የፖለቲካ ተሳትፎ እንዲኖራቸው ይረዳል በሚል ነው ህገ መንግስቱ በግልጽ እንደዚህ ያስቀመጠው። ሌላው በጣም የሚጠቅም የሚመስለኝ ህገ መንግስቱ አንቀጽ ሀያ ዘጠኝ ምን ይላል? የመንግስት ሚዲያ ሳይቀር በመንግስት የተያዘም ቢሆን የተለያዩ አስተያየቶችን አኮሞዴት ማድረግ መቻል አለበት። የተለያዩ አስተያየቶችን ለሰው ማድረስ የሚችልበት ሁኔታ መፍጠር አለበት ማለት ነው። ማለት የመንግስት ፍላጎት ብቻ አይደለም መንጸባረቅ ያለበት በመንግስት ሚዲያ ለማለት ነው። የተለይ የመንግስትንም ቢሆን የሚቃወም ሀሳብ በመንግስት ሚዲያ መተላለፍ አለበት ብሎ ህገ መንግስቱ ያዛል። እና እሱ በጣም በጣም ጠቃሚ አንቀጽ ይመስለኛል ሌላው ከመሰብሰብ መብት ጋር የተያያዘ ነው ከአንቀጽ ሰላሳ ጋር አሁን ስትናገር ከሰው ጋር የምትናገረው ለሰው ነው የምትናገረው ስትናገር የሆነ ቡድን መፍጠር ልትፈልግ ትችላለህ ድርጅት መፍጠር ልትፈልግ ትችላለህ አንዳንዱ ሀሳብ በድርጅት ቢገለጽ ይበልጥ ይሰካ ውጤት ሊያመጣ ይችላል ብለህ ልታስብ ይችላለ ስለዚህ ከመሰብሰብ መብት ጋርም የተያዘ ነው ለዚህም ነው ኮንስቲቱሽን ውስጥ አንቀጽ ሰላሳ ላይ የመሰብሰብ መብት አለ። ሰላማዊ ሰልፍ የማድረግ መብት አለ። የመደራጀት መብት አለ እና እነዚህ በጣም በጣም ሀሳብን በነጻነት ከመግለጽ ጋር ወይም ከሚዲያና ከፕሬስ ነጻነት ጋር በጣም የተያያዙ ናቸው ተብሎ የሚታሰቡ። አቶ ሙልጌታ ቀደም ብለው ሀሳብን በነጻነት መግለጥ ውስጥ በተጓዳኝ ያነሱት ነገር አለ። በመንግስት ይዞታ ስር ያሉ መገናኛ ብዙሀንም ለመንግስት ብቻ ሳይሆን ለሌሎች ጠቀሜታ የሚውሉበትን ህገ መንግስቱ የሚያስቀምጠውን ጠቅሰዋል። በመንግስት ይዞታ ስር ያሉ መገናኛ ብዙሀን ያላቸው ሀገሮች በርካታ መሆናቸው በዓለም ዙሪያ ይታወቃል። ነገር ግን የዲሞክራሲ መሰረት በተጣለባቸው ሀገራት ውስጥ መንግስት የመገናኛ ብዙሀን የዛ መሳሪያ ባለቤት እንዳይሆንም የሚጠበቅበት ሁኔታ አለ ና በኢትዮጵያ ያን በተመለከተ የሚታወቀ ድንጋጌ ወይ አካሄድ ወይ ደንብ ወይ ህግ አለ? በኢትዮጵያ ህግ በተለይ በህገ መንግስቱ አንቀጽ ሀያ ዘጠኝ ንዑስ ቁጥር አምስት ስታየው መንግስት ማስ ሚዲያ እንዳለው ይናገራል። ማለት ማስ ሚዲያ ሊኖረው ይገባል ወይም ይኑረው ሳይሆን በመንግስት ቁጥጥር ስር ያለው ማስ ሚዲያ ወይም መንግስት ባለቤቱ የሆነ ሚዲያ ጥቅም ላይ ሲውል አንድ አይነት አመለካከት ብቻ አይደለም ማስተናገድ ያለበት፣ የተለያዩ አመለካከቶችን ወይም እንግሊዝኛ ማስተናገድ አለበት ብለው ኮንስቲቱሽን በግልጽ አስቀምጠዋል። ስለዚህ ኮንስቲቱሽን ምን እያለ ነው? መንግስት የሚዲያ ባለቤት ነው ወይም መሆን ይችላል ብሎ ከማሰብ እየተነሳ ይመስለኛል ለአድማጭ ፍላጎት በሚል ነው ይሄን እንደ አንድ እርምጃ ገፋም አደርገው የሚታወቅ ነገርን መሰረት አድርጎ የተጻፈ ህገ መንግስት ከመሆኑ አንጻር ቀደም ሲል ለበርካታ ዓመታት የኢትዮጵያ መንግስት የአሁኑ ብቻ ሳይሆን ከእሱም የቀደሙት መንግስታት የመገናኛ ብዙኃን ባለቤት ሆነው የኖሩበት አገር ከመሆኑ አንጻር ሊሆን ይችላል። በይሆናል ሊታዩ የሚችሉ ሀሳቦች እንዲያካፍሉን ነው። በመሰረቱ ግን ከዛ ባለፈ መንግስት በይዞታው ሊኖረው አይገባውም ከሚለው አስተሳሰብ ጋር ስ እንዴት ይመለከቱታል? አሁን ኦነስትሊ ኔ መንግስት ሚዲያ ውስጥ ባይገባ ወይም የሚዲያ ባለቤት ባይሆን የሚለው ለምንድን ነው ትርጉም ያለው አባባል የሚሆነው? መንግስት ቅድም እንዳልኩ የራሱን ስልጣን ብቻ እያየ የማስፋት ተጨማሪ ስልጣን የመውሰድ ከህዝቡ፣ ማለት ነው፣ የህዝቡን ነጻነት ወይም መብት በመገደብ የራሱን ስልጣን የማስፋት ዝንባሌ ስላለው፣ ሚዲያ ደግሞ አንዱ ይህንኑ ለማድረግ የሚረዳህ መሳሪያ ስለሆነ የመንግስት ስልጣን ከሚገባ በላይ ሊያስፋፋ ወይም ሊያሳድግ ይችላል ተብሎ ስለሚታሰብ ሚዲያ በመንግስት ቁጥጥር ውስጥ ባይሆን ይመረጣል የሚል አስተያየት ያለበት ይመስለኛል። ይሄ መንግስት ሚዲያ ባይኖረው የሚለው አመለካከት ግን በተግባር ደግሞ ስታየው በጣም ያደጉና በጣም የሰለጠነው ሀገሮች፣ ግለሰቦች በብዛት በሺህ በሚቆጠሩ ሚዲያ ካምፓኒዎች ህዝብም አገልግሎት በሚያገኙበት ሀገር፣ ምናልባት ይሄ ያልነው ነገር መንግስት ለምንድን ነው ሚዲያ ውስጥ ምትገባው? ሚዲያው ግለሰቦች ሊሰሩት የሚችሉ ነገር ነው እና ለምን ለምን መንግስት ይገባል? ምክንያቱም ሚዲያ የሚዲያ ባለቤት መሆን ማለት ከፍተኛ ተጽዕኖ መፍጠር መቻል ማለት ነው። በፖለቲካ በፖለቲካ በምርጫ በተለያዩ ሁኔታዎች አዎ። ስለዚህ መንግስት በተቻለ መጠን አየህ፣ ህዝቡ ይበዝ መብት ባለው ቁጥር የመንግስት ስልጣን እየቀነሰ ነው የሚሄደው፣ ፕሮፖርሽናል ነው። የመንግስት ስልጣን ሲጨምር፣ የህዝብ መብት ይቀንሳል። እነዚህ የሚዲያ አውትሌቶች በግለሰቦች እየተያዙ የሚሄዱ ቁጥር በዛው ልክ የመንግስት ድምፅ እየቀነሰ ይሄዳል ማለት ነው። ኖርማሊ መንግስት እንደዛ እንዲሆን ስለማይፈልግ ከቻለ ማለት ነው። የግድ ሚዲያው ለግለሰቦች እንዲለቅ እሱ ከሚዲያ እንዲወጣ የሚያስገድደ ነገር እስካልተፈጠረ ድረስ መንግስት ሚዲያውን ለሌላ ሰው አሳልፈው መስጠት የሚፈልግ አይመስለኝም። ምክንያቱም ወዶ ስልጣኑን ቀነሰ ማለት ነው። ወዶ ስልጣኑን የሚቀንስ መንግስት ደግሞ ማየት የምንችልበት ሰዓት የደረስ ነው አይመስለኝም። መልካም አቶ ሙልጌታ አሁንም ወደ ኢትዮጵያ የመገናኛ ብዙሀንና የፕሬስ ስራዎች እንመለስና ቅድም በሁለት ሺ አንድ ዓመተ ምህረት የቅርቡን እንዲሁም ደግሞ በሺ ዘጠኝ መቶ ሰማኒያ አራት የወጡትን የኢትዮጵያ የፕሬስ ህግ በሚል የሚጠሩትን ህጎች ተመልክተናል። በአንጻሩ ህገ መንግስቱ በመሰረታዊ የሰው ልጆች መብትነት ዜጎችን መብት ከማስከበር አንጻር ያስቀምጠውን ተመልክተናል። ሌላ አሁንም ይበልጡን የሚበረታውን መዳፉን በመገናኛ ብዙሀን አሰራር ላይ በፕሬስ ላይ ያስቀምጣል የሚል ከፍተኛ አለም አቀፍ ትችት የገጠመው እንደ አውሮፓውያን የዘመን አቆጣጠር በ2008 የወጣው የጸረ ሽብር ህግ አለ። በዋናነት የወጣው ሽብርን ለመዋጋት ሆኖ ሳለ የሚበዛውን አቅሙን የመገናኛ ብዙሀን ላይ ነው ጭራሽ ጫና የሚያሳድረው። እንደውም የመገናኛ ብዙሀንን ስራ ለማወቅ የወጣ ነው እስከ ማለት ድረስ ይደርሳሉ ያንን ህግ የሚቃወሙ ወገኖች በሱ ስም የታሰሩ ሰዎችም አሉና እንዴት ይመለከቱታል? አድማጮች ቀደም ብለን እንደጠቆምነው ውይይቱ ተጀመረ እንጂ አልተቋጨም። በቀጣዩ ፕሮግራም እንመለስበታለን። የጋዜጠኝነት ፍቃድ የሚሰጠውንና አሰራሩን የሚቆጣጠረውን የመንግሥት ኮሚኒኬሽን ጽፈት ቤት የሕግ አስፈጻሚውንና የፍትህ ሚኒስቴር ባለሥልጣናትን ምላሽ ካገኘንም ለማካተት እንጥራለን።